የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሳቸውን የትግራይ ኃይሎች ብሎ የሚጠሩት ታጣቂዎች በወረራ ይዘዋቸው በነበሩት የአማራ ክልል አካባቢዎች በብዙ ቢሊዮን የሚቆጠር የንብረት ውድመት አድርሰዋል ሲል የአማራ ክልል መንግስት አከሰሰ። ውድመቱ የግብርና ምርቶችንና በቅርቡ በህወሀት ታጣቂዎች የተያዙትን የደሴና ኮምቦልቻን ከተሞች አይጨምርም ሲል የክልሉ የፕላንና ልማት ቢሮ አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ክልል ፕላንና ልማት ቢሮ ኃላፊ አቶ አነሙት በለጠ በአማራ ክልል በህወሀት ታጣቂዎች ስር ባሉና ነፃ በወጡ የተለያዩ አካባቢዎች በሰው ህይወት እና በንብረት ላይ የከፋ ጉዳት ማድረሳቸውን ይናገራሉ። በዚህም ይላሉ አቶ አነሙት፣ ሁለት መቶ ሰማኒያ ቢሊየን ብር የሚጠጋ የሀብት ውድመት ደርሷል። ህወሀት ያደረሰው የውድመት መጠን መረጃ የአማራ ክልል በቅርቡ ያካሄደውን የዳሰሳ ጥናት መነሻ ያደረገ መሆኑንም ጠቁመዋል። በማድረግ የተጠኑ ናቸው እና ጠቅላላ ወደ ሁለት መቶ ሰባ ዘጠኝ ነጥብ አምስት ቢሊዮን አካባቢ የነበረው እንግዲህ ይሄ በንብረት ነው። እንግዲህ እና በሰው ኃይል የመጣው ሌሎች ጥፋቶች ሳይቆጠሩ ነው። ማሻሻል ይጠይቃል ይጨምራል። ይህ የክልል አቀፍ የዳሰሳ ጥናት የተካሄደው ህወሀት ወረራ በፈጸመባቸው እና ነፃ በወጡ የተለያዩ ዞኖች በሚገኙ አርባ አምስት ወረዳዎች ነው ብለዋል አቶ አንሙት። የዳሰሳ ጥናቱ በቅርቡ ደሴና ኮምቦልቻ የተፈጸመውንና የአርሶ አደሮችን ሰብል አይጨምርም ነው ያሉት አቶ አንሙት። ከፍተኛ የሆነ ውድመት የደረሰው ደግሞ ግብርናው ላይ ነው። ያው የግል ሰብልም ላይ ላይ የምርምር ተቋማ የግብርና ይይዛል። እኔ እነ ሀይቅ ደሴ ኮምቦልቻ ሳይያዝ በፊት የነበረ ነው። እዛ በኋላ በጣም ለውጥ አለው። ኮምቦልቻን ደሴ ምዶሚ ከአማራ ከተሞች ብቻ ሳይሆን ኢትዮጵያም ውስጥ ካሉ ከተሞች ትልቅ የሆነ ኢኮኖሚ እንቅስቃሴ ያለው ነው። ኢኮኖሚ ሴንተር ነው። ስለዚህ ሁለቱ ሲጠሉ በጣም ሰፊ ተር ይገመጣል። ብዙ ነው የሚሆነው ውድመቱ። የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ አብዱልከሪም ከአንድ ሺ ሁለት መቶ በላይ ሆስፒታሎች፣ ጤና ጣቢያዎችና ጤና ኬላዎች ላይ ወራሪ ብለው በጠሩት የትግራይ ሀይል መውደማቸውን ገልጸው በዚህም ስድስት ሚሊየን የሚጠጋ ሕዝብ የጤና አገልግሎት እንዳያገኝ ሆኗል ብለዋል። ከሀያ ስምንት ያላነሱ ሆስፒታሎች፣ ከሁለት መቶ አምሳ ስምንት ያላነሱ ጤና ጣቢያዎች፣ ከዘጠኝ መቶ አርባ አንድ ያላነሱ ጤና ኬላዎች አሁን ላይ አገልግሎት የተቋረጠባቸው ሁኔታ ነው ያለው። በዚህ ውስጥ እንግዲህ ከፍተኛ ውድመትና ከፍተኛ ዘረፋዎች ተካሂደዋል። ከስድስት ሚሊዮን ያላነሰ የህብረተሰብ ክፍል አሁን በወደሙ ጤና ተቋሞች ላይ ይኖራል ተብሎ ይገመታል። ስለዚህ ይሄ አገልግሎቱ፣ የጤና አገልግሎት፣ መሰረታዊ የጤና አገልግሎቶች ተቋርጠዋል። ስለዚህ እነዚህን የተቋረጡ አገልግሎቶች እንግዲህ ነጻ እየሆነ ሲሄድ በአስቸኳይ ለመሙላት ከፍተኛ ጥረት እያደረግን ያለንበት ሂደት ነው ያለው በትምህርት ዘርፉም ቢሆን በቅርቡ ከክልሉ ትምህርት ቢሮ ህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጋር የአሜሪካ ድምፅ በነበረው ቆይታ ህወሀት ከ1500 በላይ የትምህርት ተቋማትን ማውደሙን ገልጸዋል። በዚህም ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው እንዲፈናቀሉ ሆነዋል ብለዋል። አቶ ጌታቸው ወደ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት፣ ከ1300 በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ተሰርቋል ወይም ተቀዷል ወይም ከጥቅም ውጭ ሆኗል ማለት ነው። በራቸው የመማሪያ ክፍላቸው፣ ወይም ወንበራቸው ተጭኖ ሂዷል። ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከአንድ ነጥብ አምስት ሚሊየን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ የፕላንና ልማት ቢሮ ኃላፊ አቶ አንሙት በለጠ ሲያጠቃልሉ ከላይ የተጠቀሱትን መሰረተ ልማቶችና በመንገድ በድልድዮች፣ በመስኖ፣ በግብርና፣ በባህልና ቱሪዝም በገንዘብ በውሃ በኢንዱስትሪ እና ኢንቨስትመንት እንዲሁም በንግድ እና ሌሎች አገልግሎት ሰጪ ተቋማትም የከፋ ጉዳት በማድረሱ በጥቅሉ 280 ቢሊዮን ብር የሚጠጋ ሀብት ወራሪ ብለው በጠሩት የትግራይ ኃይል መውደሙን አስረድተዋል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማረ ሰጤ በአማራ ክልል በህወሓት የተያዙ አካባቢዎችን መልሶ ለማቋቋም እና ተፈናቃዮችን ለመርዳት በውጭና በሀገር ውስጥ የሚገኙ ኢትዮጵያውያን እስካሁን 1.5 ቢሊዮን ብር የገንዘብ ድጋፍ እያደረጉ መሆናቸውን ተናግረዋል። ህብረተሰቡ በጣም ጥሩ እንቅስቃሴ እያደረገ ነው። በተለይ የውጭ ዲያስፖራም እስካሁን በመንግስት አካውንት አስገብተው አያውቁም። አሁን ባለን መረጃ፣ በቅርብ እኔ አጋጣሚ ስለምከታተለው ወደ 33 ሚሊዮን ብር የሚሆን ወደ መንግስት አካውንት አስገብተዋል። የክልሉ የመንግስት ሰራተኞች ከንግዱ ህብረተሰብ፣ ከአርሶ አደሮች፣ ከከተማ ነዋሪዎች በአጠቃላይ ወደ አንድ ነጥብ አምስት ቢሊየን ብር በላይ ወደ ክልሉ አካውንት ገብቷል። በንጹሐን ዜጎች ግድያ ባስገድዶ መድፈር በንብረት ዘረፋና ውድመት በተደጋጋሚ የሚከሰሰው ህወሓት ተመሳሳይ ውንጀላዎችን እንደማይቀበላቸው ሲገልጽ መቆየቱ ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው የምርመራ ውጤት በህወሓት ኃይሎች ቁጥጥር ስር በነበሩ የአማራ ክልል ከተሞችና የገጠር ስፍራዎች ሁሉ በግልና በመንግስት ንብረቶች ላይ ሰፊ የሆነ ዘረፋና የንብረት ውድመት መፈጸሙን አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው አመሰግናለሁ። በሌላ በኩል ትግራይ ክልልን በማስተዳደር ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል ሆነ የህወሓት ባለስልጣናት ታጣቂዎቻቸው በሰላማዊ ሰዎች ላይ እያደርሷቸዋል የተባለውን የሰብአዊ መብት ጥሰቶችም ሆነ የንብረት ውድመቱን አይቀበሉም። በአንጻሩም ትናንት በሰጡት መግለጫ በትግራይ ክልል ለደረሱ ጥፋቶች ካሳ እንጠይቃለን ብለዋል። ባለፈው ሳምንት ታጣቂዎች በአማራ ክልል የሚገኙ ከተሞችን ተቆጣጥረውበት በነበሩባቸው ጊዜያት ዘግናኝ በሆነ ሁኔታ ሴቶች የምንፈሩ ወንጀል ፈጽመዋል በሚል የቀረበባቸውን ክስ ባስተባበሉበት መግለጫም ታጣቂዎቻቸው በስነ ምግባር የታነጹ በመሆናቸው እንዲህ ያለ ተግባር አይፈጽሙም ነው ያሉት።